ኬንያ የ2019 ዓ ም ብሔራዊ የሕዝብ ቆጠራ ነገ ቅዳሜና ከነገ በስቲያ እሁድ ታካሄዳለች። የሀገሪቱ ስታቲስቲክስ ቢሮ ቆጠራውን ለማከናወን በቂ ዝግጅት ማድረጉን ገልጿል። የኬንያ የሀገር ውስጥ ጉዳይ ሚኒስቴር መዝናኛ ቤቶች በጊዜ እንዲዘጉ ትዕዛዝ አስተላልፈዋል። ገልሞ ዳዊት ከናይሮቢ ተጨማሪ አለው። በየ አስር ዓመቱ የሚደረገው የኬንያ ህዝብ ቆጠራ ነገና ከነገ ወዲያ አይሁድ ይከናወናል ቆጠራውን የሚያስፈጽመው የኬንያ ስታክስ ቢሮ ለቆጠራው የሚያስፈልጉ መሳሪያዎች እና በቂ የሰው ኃይል ማዘጋጀቱን አስታውቀዋል የኬንያ አገር ውስጥ ጉዳይ የኬንያ ገንዘብ ሚኒስቴር እና የኬንያ ኢንፎርሜሽን ቴክኖሎጂ ሚኒስቴር ትላንት ስለ ቆጠራው ማብራሪያ ሰጥተዋል የሀገር ውስጥ ሚኒስትሩ ፍሬድ ማትያንጊ ኬንያውያንን በትህትና ለቆጠራው ቤታቸው ደጃፍ የሚመጡትን ሰራተኞች በጨዋነት እንዲያስተናግዱ ጠይቀዋቸዋል ማቲያንጌ ምሽት ላይ ከ2 ሰዓት እስከ 5 ሰዓት መጠጥ ቤቶች እንደሚዘጉም ትዕዛዝ አስተላልፈዋል። አክለውም ቤታቸው ለቆጠራ የሚመጡ ሰዎች በጸጥታ ኃይሎች የታጀቡ መሆናቸውን እንዲሁም መታወቂያ መያዛቸውን እንዲያረጋግጡ ኬንያውያንን አስገንዝበዋል። ቅርብ ጊዜ የተሾሙት የኬንያ ገንዘብ ሚኒስቴር አኩሪያታኔም ኬንያ ለህዝብ ቆጠራው በእስካሁኑ ብቻ 160 ሚሊዮን ዶላር ወጪ ማድረጓን ገልጸዋል። ሚስተር ያታኔ ቆጠራው የኬንያን ኢኮኖሚ ለማነቃቃት ጠቃሚ መሆኑንም ጠቁመው 200 ሺ የስራ ዕድል መፍጠሩንም ተናግረዋል። የቆጠራውን ሀዝ በመቅመር እንዲሁም የኤሌክትሮኒክስ መሳሪያዎችን የሚያቀርበው የኬንያ ኢንፎርሜሽን እና ቴክኖሎጂ ሚኒስቴር ለቆጠራው በቂ ዝግጅት ተደርገዋል ብለዋል። ጆሴፍ ሙቼሩ የኬንያ ኢንፎርሜሽን እና ቴክኖሎጂ ሚኒስትር ናቸው። ጥቅም ላይ የሚውሉት ባለ ሰባት ኢንች ታብሌቶች ናቸው። እነርሱም በሀገር ውስጥ የተገጣጠሙ ናቸው። ታብሌቶቹ ላይ የተጫኑት በሀገር ውስጥ የተሠሩ ሶፍትዌሮች ናቸው። ስለዚህ መሣሪያዎቹ የሚያከማቹትም ሆነ የሚያሰራጩት አሃዝና መረጃ በእኛ ቁጥጥር ስር ነው ማለት ነው። ምስተር ምቸሩ ኬንያውያን ለስታቲክስ ቢሮ ሠራተኞች ስለሚሰጡት የግል መረጃዎች ደህንነት መጨነቅለባቸውም ብለዋል። አክለውም የሚሰበሰበውን አኃዝ ለማከማቸት አርባ ቴራባይት የመረጃ ማከማቻ ሳጥን ወይም ሰርቨር ማዘጋጀቱንም አስታውቀዋል። ለአሜሪካ ድምፅ ግልሙዳዊት ከናይሮቢ